መዝናኛ ወዳጆቿ የቅርብ ሰዎቿና የሀገሯ ዜጎች ሲያቆላምጧት ፋጡ ይሏታል። የመዝገብ ስሟ ፋቱማታ ጂዋራ ይሰኛል። የተወለደችው ኮትዲቯር፣ ያደገችው በወላጆቿ ሀገር ማሊ፣ ወጣትነቷን ያሳለፈችው ደግሞ በፈረንሳይ ነው። እውቅ ድምፃዊ የግጥምና ዜማ ደራሲ ናት። ጊታርም አሳምራ ትጫወታለች። ሁለት የራሷ የሙዚቃ አልበሞች አሏት። በሌሎች ሙዚቀኞች ስምንት አልበሞች ላይም ተሳትፋለች። አልበሞቿ የዓለም የሙዚቃ ሰንጠረዥን ለወራት ከመቆጣጠራቸውን ባሻገር ሽልማቶች አጎናጽፈዋታል። ማፈቡራማይንትኔ ፋቱማታ በምታቀርባቸው የሙዚቃ ዝግጅቶች ላይ አፍሪካን ዘውትር ታነሳለች። አፍሪካውያን በጋራ መቆም፣ እርስ በርስ መተዋወቅ፣ መግባባት አለብን ስትል በአፍ ብቻ አይደለም፤ በሙዚቃ ስራዋም ሆነ በግል ሕይወቷ በተግባር አስመስክራለች። ከሀገሯ ተሻግራ ኢትዮጵያ ደርሳለች። ፋቱማታ ስለ ኢትዮጵያ ሲነሳ ፊቷ በደስታ ይበራል። ባለፈው መጋቢት ወር የዶይቸቨለ ራዲዮ ጣቢያ ወደሚገኝበት ቦን ከተማ የሙዚቃ ዝግጅቷን ለማቅረብ በመጣች ወቅት ከዶይቸቨለ የአማርኛው ክፍል አዘጋጆች ጋር ተገናኝታ ነበር። በጭውውታችን መሃል የጫጉላ ሽርሽሯን በኢትዮጵያ ማድረጓን አጫውታናለች። የኢትዮጵያን ሙዚቃ እንደምትወድና እንደምታደምጥ የእጅጋየሁ ሽባባ ወይም ጂጂ ዘፈኖች በተለይ በእጅ ስልኳ ላይ እንዳሉ ሁሉ አሳይታናለች። የሁለቱ ሀገራት ሙዚቃዎች በጣም እንደሚመሳሰሉና ከኢትዮጵያ ዘፋኞች ጋር ሙዚቃዎች መስራት እንደምትፈልግ ነግራናለች። የምዕራብ አፍሪካ በተለይም የማሊ ሙዚቃ ከኢትዮጵያ ጋር ያለውን ትስስር ለማስረዳት ፋቱማታ ያነሳቻትን ጂጂን መጥቀስ በቂ ነው። በርካቶች ጂጂ የማሊ ሙዚቃ በተለይም የአንጋፋዋ ድምፃዊ ኡሞሳን ጋሬ ተጽዕኖ አለባት ይላሉ። ጂጂን በአንድ ወቅት በሰጠችው ቃለ ምልልስ የማሊን ሙዚቃና ድምፃዊቷን እንደምትወድ ተናግራለች። የያሬድ የሙዚቃ ትምህርት ቤት ምሩቅና የሙዚቃ ተጫዋቿ ብሌኒ ዮሴፍ በኢትዮጵያና ማሊ ሙዚቃዎች መካከል ካሉት መመሳሰሎች አንዱ የሙዚቃ ቅኝት ነው ትላለች። ጂጂንና ኡሞ ሳንጋሬን በምሳሌነት በማንሳት ታነጻጽራለች። የበለጠ ዲያቶኒክ አይደለም። በእኛም ሀገር በእነሱም ሀገር ፔንታቶኒክ የሆኑ ቅኝቶችን፣ በአምስት ድምፅ ያሉ ቅኝቶችን የምንጠቀመው። ስለዚህ የፔንታቶኒክ መሆኑ ብቻ ቃላቱ እንኳን ባይገባን አዘያዝያሞ የሚፈጥርብን ተመሳሳይ ስሜት ይኖራል። ከዛ በተጨማሪ ደግሞ እነሱ ጋር የሚጠቀሟቸው የፎክ የሆኑ ዜማዎችና ሊሪክሶች አሉ። እንደገና በጣም አሁን ለምሳሌ አሁን የኦሙ ሳንጋሬን ዋሰሉ የሚባል የሙዚቃ ስታይል ውስጥ ይመስላል ይመስለኛል ያለችው እሱ የበለጠ የማሊያን የሙዚቃ ስታይል ነው። አሁን እሱን እንኳን አውጥተን ብናየው ይሄንን የሙዚቃ ስታይል ይሄ በጣም ውስብስብ ከሆነ የዜማ አካሄድ ጋር ሳይሆን በጣም ሲምፕል የሆነ ዜማ ግን በጣም ያንን ዜማ በጣም ማስታመም ነው የሚባለው። እኛ ጋር ልክ በቅላጽዎችም የሆነ ከውስጥ ሲወጣ አላይ በጣም ጥልቅ የሆነው ስሜት ያለው እንደሱ አይነት አዚያዚያ ምን እናይበታለን። ልክ አሁን የጂጂም ዘፈን ላይ አሁን ቀጥታ ሁለቱም ብናስተያያቸው የጂጂ ዘፈን ላይ የምናገኘው ዜማዎቿ በጣም ቀላል ናቸው። ምናልባት ግን እዛ ውስጥ የምናገኘው ስሜት በጣም ጥልቅ ነው፣ ስሜቱ በጣም ይገዝፋል። ዌስት አፍሪካን የማሊያን የኦሙሳንጋሪን የሙዚቃ ስታይል ስሜት ብናየው ኮሊን ሪስፖንስ በሚባለው አይነት ፎርም ነው የሚሰራው፣ ወይም ደግሞ አንድ ቨርስ ኮረስ እያለ የሚሄድ ማለት ነው። ኮረስ ማለት የተደጋግሞ የሚመጣው ነገር ነው። ያው ቨርስ ደግሞ ዜማው አንድ አይነት ሆኖ ግጥሙ ብቻ እየተቀያየረ የሚሄደው ፓርት ማለት ነው። ይሄኛውን ኮሊን ሪስፖንስ ይሉታል በሙዚቃው ውስጥ። ይህንኑ ስሜት አምጥተን የጂጂ ላይ ብናነጻጽረው እናገኘዋለን። አሁን ለዚህ ምሳሌ መጥቀስ ካስፈለገው ተቀባዮች ይኖራሉ ከሙዚቃው በኋላ። አሁን ለምሳሌ የጂጂን ወፉ ወፉ አይናማ ይላሉ ሌሎች ይቀበሏታል እሷ ብቻዋን አይደለችም አጋዣ አለ እየተቀባበለች ይሄኛው ስሜት የዌስት አፍሪካን ውስጥም አለ የእኛም ደግሞ ፎክ የሆኑ ዘፈኖቻችን ውስጥም አለ ሁለቱን ደግሞ ለምሳሌ በሌላ ነገር ብናነጻጽራቸው የኦሙሳን ጋር ምሳሌ ሲሰጠ የእሷም ዘፈኖች ውስጥ አሁን ብታዳምጣቸው የአንዳንዶቹ ላይ በጣም በትንሽዬ ዜማ ብዙ ቃላቶችን ስትደረድር እንሰማለን። ይህንኑ ደግሞ ነገር የኛዋ ጂጂ ጋር እናዳምጠዋለን። እንደገና ደግሞ በጣም ፈጣን በሆነ ሪትም ደግሞ ቃላቶቹን ፈጠን የማድረግ አዚያዚያምም አለ። ይህንን ወደ ምዕራብ አፍሪካ የምናገኘው ነው፣ ጂጂ ላይም የምናገኘው ነው። እዚሁ አልበም ላይ ያለውን ዞም የሚለውን ዜማ ብትሰሙ ሪትሚካሊ ፍጥን ፍጥን ያለ ነው። ከእኛ ከለመድ ነው ስታይል ትንሽ ወጣ የሚለው ማለት ነው። እነዚህ ነገሮች ወደ ዌስት አፍሪካን የሆኑ ሳንጋሪን የሙዚቃ ስታይል አሰራር ውስጥ ይከተዋል። ከዛ በተጨማሪ ደግሞ በእኛ ሀገር ሙዚቃ ስታይልና በእነሱ መካከል ያለው ሌላው ትልቅ መመሳሰል ብዬ የማስበው እነሱም የፎክ የሆኑ የተለያዩ ቆየት ያሉ ታሪኮችን፣ አባባሎችን በሙዚቃዎቻቸው ውስጥ ይጠቀማሉ እና ያ ነገር የራስ ስሜት የሆነ የማንነት ስሜት ስላለው በጣም ጥልቅ የሆነ ስሜት አለው። አሁን እኛም ጋር ስንመጣ አሁን ትዝታ አንድ ሰው ሲያዜም ወይ ደግሞ ሌሎች ባቲ አንቺው የእነዚህ እነዚህን ቅኝቶች ተጠቅመው ያሉ ፎክ የሆኑ ሙዚቃዎቻችንን ስንሰማ ዘፋኝም ሲያዜመው የሚሰማው በጣም ጥልቅ የሆነ ስሜት አለና እነዚያ ነገሮች በጣም ያመሳስሉናል። እንዲህ አይነት ተመሳሳይነት አላቸው የሚባሉትን የኢትዮጵያና የማሊ ሙዚቃዎችን በመቀየጥ ለመስራት የደፈሩ ኢትዮጵያውያን ሙዚቀኞች በቁጥር ትንሽ ናቸው። የኢትዮጵያ ጃዝ አባት የሚባለው ሙላቱ አስታጥቄ አንዱ ነው። ከአራት ዓመት በፊት ባወጣው የኢትዮጵያ ንድፍ ስኬች ሶፍ ኢትዮጵያ በተሰኘው አልበሙ ማሊያዊቷ ፋቱማታ አብራው አንድ ሙዚቃ ተጫውታለች። ፋቱማታ ሱርማ የሚል ርዕስ ያለውን ይህን ዘፈን ከኢትዮጵያውያን ጋር መስራት እንደምትችልና ፍላጎቷ ከፍተኛ መሆኑን ማሳያ እንደሆነ ትናገራለች። እንድሪስ አሰን በዚያ አልበም ሥራ ላይ ማሲንቆውን ይዞ ተሳትፏል። ከፋቱማታ ጋር ግን በአካል አልተገናኘም። የእርሱ የማሲንቆ ጨዋታ ለብቻ ከተቀረጸ በኋላ ከሙላቱ ቅንብር፣ ከእርሷ ድምፅና ከሌሎች ሙዚቀኞች ጨዋታ ጋር እንደተዋሕደ ይናገራል። የማሊያዊቷ ዘፈን በሙላቱ አልበም ላይ ጣል ሊደረግ እንጂ ሙሉ የአልበም ሥራው በጃዝ ስልት የተሠራ እንደሆነ ያስረዳል። እንግዲህ እኔ ያው ጃዝ ንስራ ነው እንጂ ያ ዌስት አፍሪካ የእሱ እቅዱ አለው በእርግጠኝነት እቅዶ አለው፣ ያን ጊዜ ቢሆን ማለት ነው። ስለዚህ ያንን ቅንብሩን ሲያዘጋጀው ያ ስሜት እንዲመጣ ብሎ ነው። እኔ ደግሞ የወስት አፍሪካ ሙዚቃ በጣም ሰማ ነበረ፣ በዛን ወቅት ማለት ነው። እና ለዚህ አሁን ለምታዳምጠው ነገር አስተዋጽኦ ያ ነው። ጥሩ ነው። እንድሪስ ለዚህ ለምታደምጠው ነገር ያለው ባለፈው ዓመት አድማጭ ዘንድ የደረሰና የኢትዮጵያንና የምዕራብ አፍሪካ ሙዚቃን ያዋህዳል በማለቱ ነው። እንድሪስ ጉንፋን የለም የሚል ስያሜ ያለውን ይህን አልበም እውን ለማድረግ ጉል ሚና ከተጫወቱ አራት ሰዎች አንዱ ነው። ከከበሮና ፐርከሽን ተጫዋቹ ምሳሌ ለገሰ፣ ኮሪ ሴዝኒክና ካስሆርስፎል ከተባሉ ጊታር ተጫዋቾች ጋር በመሆን የመሰረቱት ዳማ ከሴ ባንድ ነው አልበሙን የሰራው። ኢትዮጵያውያን ከውጭ ሀገር ሙዚቀኞች ጋር ሆነው ባንድ መመስረት አዲስ ነገር አይደለም። ሆኖም ብዙዎቹ ባንዶች የኢትዮጵያን ሙዚቃ በጃዝ ስልት መጫወት አሊያም ባህላዊ ሙዚቃዎችን የማዋሃድ አካሄድ ይከተላሉ። እንድሪስና ምሳሌ አባል የነበሩባቸው ሌሎች ባንዶችም በተመሳሳይ መልክ የሚሰሩ ነበሩ። የዳማከሴ አባላት ሲሰባሰቡ በሁሉም ውስጥ የኢትዮጵያን ሙዚቃ ከምዕራብ አፍሪካ ጋር የመቀየጥ ፍላጎት እንደነበር ምሳሌ ይገልጻል። በኢትዮጵያ ሙዚቃ ታሪካዊ ዳራ ይንደረደራል። ሙዚቃው ሲጀመር ለመስራት የታሰበው ምንድን ነው? የኢትዮጵያ ሙዚቃ እና የኢትዮጵያ ሜሎዲ በምዕራብ አፍሪካ በተለያዩ ነገሮች ቢደባለቅ ምን አይነት ድምጽ ያመጣል የሚለውን ነገር ብዙ ጊዜ ከበፊትም የነበሩን የተለያዩ ዘፈኖች ስታየው በጣም የመቀራረብ ነገር አለው። እንደገና ስኬሉም ደግሞ ያው ፔንታቶኒክ ስኬል ነው በብዛት የምንጫወተው። ኢንስትሩመንቶችም ተመሳሳይ ኢንስትሩመንቶች አሉ። የምት መሳሪያቸው ከበሮን ብለህ ብትለው የእነሱም የእኛም ተመሳሳይነት አለው። እንደገና ደግሞ መሰንቆ የምትመስ ም ደግሞ አለቻቸው ልክ የመሰንቁ አይነት ሳውንድ ያለው ግን አጫወቱ አያያዙ ላይ ትንሽ ለየት ትሚል። ስለዚህ ይህን እነዚህን ነገሮች በብዙ ጊዜ ላይ ሀሳብ እኛ ጋር ስለነበሩ እስቲ እንደዚህ አይነት ነገር ብናደረግ ብለን አስበን እና መጀመሪያ አንድ ሁለት ሙዚቃዎች ከኢትዮጵያ ሙዚቃዎች ወሰድን። ከዛ እነሱን እንደ ኢትዮጵያ ሙዚቃም አድርገን እየተጫወትን ኢምፕሮቫይዝ በምናደረግበት ጊዜ ላይ ሙዚቀኞች አንዳንድ ሶሎ በሚያደርጉበት ጊዜ ላይ በዛኛው ስኬል ወይም በዛኛው አይነት አጨወት ሲሞከር ሳውንዱ ጥሩ እየሆነ መጣ እና ከዛ ቀስ በቀስ እየጨመርን እየጨመር ጀምረን ከነ አሬንጅመንቶቹ ከነ አጠቃላይ ከነ ፍሬሙን ሁላ ምናምን ስንሰራው ወደዛ ላይ እያደረግን መጣ እንዲያደርገን ነው። በአንዱን የጀመርነው በአንዱ በሙዚቃ መሳሪያ ብቻ የተቀናበሩ ስምንት ዘፈኖች የያዘውን ይህን የሙዚቃ አልበም በኢንተርኔት ለሽያጭ ያቀረበ ሲሆን በሲዲ አሳትሞም ገበያ ላይ አውሏል። አልበማቸው በኢትዮጵያ እንዲሰራጭ ከአንድም ሁለት ሙዚቃ ቤቶች ጋር ተነጋግረው እንደነበር የሚናገረው ምሳሌ ለኢትዮጵያ ገበያ አይሆንም የሚል ምላሽ በማግኘታቸው ሊከፋፈል እንዳልቻለ ይናገራል። እንዲህ አይነት የተቀየጡ ሙዚቃዎችን የማስደመጥ ፍላጎት ማጣት የሚታየው በሻጮች ዘንድ ብቻ እንዳልሆነ ምሳሌ ያስረዳል ጭራሹኑ ተሰባስቦ ሙዚቃውንም ለመጫወት በብዙ ሙዚቀኞች ዘንድ ፍላጎት እንደማይስተዋል ይገልጻል ይህም እንደዚህ አይነት ሙዚቃዎች በመስራት ለህዝብ ለማድረስ አንድ እንቅፋት ነው ይላል የእነርሱ አልበም ስራ እንኳ የሚፈላለጉ ሰዎች በአጋጣሚ በመገናኘታቸው የመጣ እንደሆነ ያብራራል በእንደዚህ አድርገን ብንሰራው ሙዚቃችንን በእንደዚህ አይነት ኢንስትሩመንቶች በእንደዚህ አይነት ቅንብር ብናረገው ይስማማልናል ብለው የሚሉ ሙዚቀኞች እስካሁን አልተገኙም። ይሄ አልበም ራሱ ጉንፋን የለም ዘፋኞች እንዲኖሩበት ፍላጎት ነበረ። ምክንያቱም ብዙ ሜሎዲዎቻችን አገረኛ የሆኑ ሜሎዲዎች አሉ። እነሱን በቆንጆ ድምፃዊ ተደርጎ ከዛ አሬንጅመንቱ ወይም ሶሎዎቹ ምናምኖቹ በዌስት አፍሪካን ቢሆኑ ምኞታችን ነበረ ግን እስካሁን ፍላጎት ያልሰጠን ወይም እንደዚህ አብራችሁ ብትሰሩልኝ ሙዚቃ ወይም ምናምን ብሎ የጠየቀን ሰው አላገኘንም። ብሌንም ሆነች ምሳሌ የኢትዮጵያ ሙዚቃ በዓለም ሙዚቃ ዘውግ ዝና ካለው የምዕራብ አፍሪካ ሙዚቃ ጋር መቀየጡ ወደ ዓለም አቀፍ ገበያ ለመግባት አንድ መንገድ ሊሆን ይችላል ብለው ያምናሉ። የኢትዮጵያን ሙዚቃዎች በኢትዮጵያዊ ቅኝትና የሙዚቃ መሳሪያዎች ዓለም አቀፍ ደረጃውን በጠበቀ ጥራት መስራት ግን ዋናው መፍትሄ ነው ይላሉ። የዛሬው መሰናዷችን የስካሁኑ ነበር። ተስፋለም ወልደየስ ነኝ። መልካም ጊዜ።